እነ ሜጀር ጀነራል ክንፈ ዳኘው ለተመሰረቱባቸው ክሶች ላቀረቡት መቃወሚያ የአቃቤ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ጠየቀ። የተከሳሽ ጠበቆች አግባብነት ያለው ጥያቄ አይደለም ሲሉ ተቃውመዋል። ፍርድ ቤቱ ተጨማሪ መዘጋጃ ጊዜ ፈቅዷል። መለስካቸው አማህ ዝርዝራለሁ። በነ ሜጀር ጀነራል ክንፈ ዳኘው የክስ መዝገብ በተለያዩ የሙስና ወንጀሎች አቃቤ ህግ ለመሰረተባቸው ክሶች ለሰጡት የክስ መቃወሚያ ዛሬ ሊያቀርበው የነበረው ምላሽ እንዳልደረሰለት አቃቤ ህግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ መደብ አስራ አምስተኛ ወንጀል ችሎት ገልጿል። አቃቤ ህግ ለፍርድ ቤቱ እንደገለጸው ከሆነ የስራ መደራረብ ስላለና በተለይም እነዚህን የክስ መዝገቦች በኃላፊነት ሲሰሩ የነበሩ አቃቢ ህግ በህመም ምክንያት በስራ ገበታቸው ላይ ስላልተገኙ ለክስ መቃወሚያዎች መልስ ለማሰናዳት አልተቻለም ብለዋል። በሌሎች መዝገቦች ላይም ተመሳሳይ ትዕዛዞች የተሰጡ በመሆናቸው የሥራውን መደራረብ አባብሶታል ሲል አቃቢ ህግ አስረድተዋል። ስለሆነም ተለዋጭ ቀጠሮ እንዲፈቀድለትና ለክስ መቃወሚያዎቹ ተገቢ መልስ እንዲያዘጋጅ አመልክተዋል። የተከሳሽ ጠበቆች በሙሉ በአቃቢ ህግ የቀረበውን ጥያቄ በጥብቅ ተቃውመዋል። ጠበቆቹ የሥራ መደራረብ ሊኖር እንደሚችል ቢገምቱም ጥያቄው አግባብነት ያለው ነው ብለው እንደማያምኑ ተናግረዋል። ደንበኞቻቸው የዋስ መብት ተነፍገው በእስር ላይ እንዳሉ በማስታወስ ይህ የአቃቢ ህግ የተጨማሪ ጊዜ ጥያቄ የተፋጠነ ፍትህን የሚያደናቅፍ መሆኑን ገልጸዋል። የዘገየ ፍትህ ደግሞ የተነፈገ ያህል ነውና ፍርድ ቤቱ ይህን የማስተካከል ኃላፊነት የእሱ መሆኑን በመጥቀስ የአቃቢ ህግ ጥያቄ ታልፎ ባቀረቡት የክስ መቃወሚያ ብይን እንዲሰጥ አመልክተዋል። ይህ ካልሆነ ደግሞ እጅግ አጭር ተለዋጭ ቀጠሮ እንዲሰጥ አቤት ብለዋል። የሁለቱን ወገን ክርክር ያዳመጠው ፍርድ ቤት አቃቤ ህግ ለክስ መቃወሚያዎቹ መልሱን በጽሑፍ አዘጋጅቶ እንዲቀርብ ለየካቲት 11 ቀን 2011 ዓ ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ